በኢትዮጵያ የከባቢ አየር ለውጥን ተከትሎ በመከሰት ላይ ያሉ ድርቅ እና የጎርፍ አደጋዎች የበርካታ ሰዎችን ሕይወት አደጋ ላይ የጣሉበት አመት ሆኗል። 2008 በድርቅና በዝናብ እጥረት የተነሳ 10.2 ሚሊዮን ዜጎች ለተረጂነት ሲጋለጡ በዚህ ባለፈው ወር ውስጥ በስድስት ክልሎች በደረሱ የጎርፍ አደጋዎች ከ72 በላይ ሰዎች መሞታቸውን የኢትዮጵያ መንግስት አስታውቋል። በርካቶች ጉዳት ደርሶባቸዋል፣ በአስር ሺዎች የተቆጠሩ ከመኖሪያቸው ተፈናቅለዋል። በአጠቃላይ በዚህ አመት 180 ሺህ ሰዎች በጎርፍ አደጋ ከቤት ንብረታቸው እንደሚፈናቀሉም የብሔራዊ የአደጋ ስጋት አመራር ኮሚሽን የተነበያል። በአጠቃላይ ጉዳት የሚደርስባቸው ሰዎች ቁጥር ደግሞ ከአራት መቶ በላይ እንደሆነ በመንግስትና መንግስታዊ ያልሆኑ ድርጅቶች ተገልጿል። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን ማምሻውን ሄኖክ ሰማግዜል አነጋግሯቸዋል። በመጀመሪያ ደረጃ ይሄ የኢሊኖ ክስተት በሚኖርባቸው አመታት ድርቅን ተከትሎ የሚዘንባው። ከመደበኛ በላይ ስለሚሆን ከመደበኛ በላይ ዝናብ የሚያገኙ አካባቢዎች ቅጽበታዊ የጎርፍ አደጋ የመከሰት ዕድሉ ሰፊ ነው። ስለዚህ ኢትዮጵያንም ስንወስድ በሁለት ሺህ አስራ አምስት አስራ ስድስት በኤልኒኖ ተጽዕኖ ስር በመሆኗ እንግዲህ በታ በሀምሳ አመት ታሪኳ ውስጥ ትልቅ የሚባል ድርቅ አደጋን ያጋጠማት። ይህንን ተከትሎ አሁን እየዘነበ ባለው የበልግ ዝናብም ብዙዎቹ አካባቢዎቻችን ላይ ከመደበኛ በላይ የሆነ ዝናብ ነው እያገኙ ያሉት። ለዚህኛው ከመደበኛ በላይ የሆነው ዝናብ ነው ቅጽበታዊ ጎርፍ አደጋ እያስከተለ የሚገኘው። የቅስፈታዊ የጎርፍ አደጋ ባሉት በድሬዳዋ፣ በወላይታ አካባቢ እንደዚሁ በማዕከላዊ ጅጅጋ አካባቢ ብዙ ቦታዎች ላይ ነው ጎርፍ አደጋ እያደረሰ ያለው። እንዲያው በቅርቡ የተከሰቱ የጎርፍ አደጋዎች የምን ያህል ሰዎችን ህይወት ቀጥፈዋል? ምን ያህል ሰዎችን አፈናቅለዋል? እናንተ ባላችሁ መረጃ። እንደኛ እስካሁን ባለ መረጃ ጅጅጋ ላይ ይፋ እንደተደረገው ሀያ ሦስት ሰዎች ህይወት ነው የጠፋው። አፋር ላይ ባለው አምስት ነው። ባሌ ላይ ባለው ዘጠኝ ነው። እና በቅርቡ ከትናንት ወዲያ በደቡብ ብሔሮች ብሔረሰቦች ሕዝቦች ክልል በሁለት ታዘዋል። በኪንዶ ዲዳዬ ወረዳ ከከባድ ዝናብ ጋር ተያይዞ በደረሰው የመሬት መንሸራተት የሰላሳ ሁለት ዜጎቻችን ህይወት እንዳለፈ ነው መረጃዎች ያሉቱ። የተፈናቀሉ ሰዎች ቁጥር ምን ያህል ነው? የተፈናቀሉ ሰዎች እንግዲህ ወደ ሰማንያ ስድስት ሺህ አካባቢ ይጠጋሉ። አጠቃላይ፣ አጠቃላይ በንብረት ላይ የደረሰው ጉዳት ግምት አላችሁ? በንብረት ላይ ይደርሷል። አሁን እንስሳት ማሳላ ይደርሷል። ማሳ ላይ የተዘራ ሰብለ ወደመበት አለ። ይህንን ከፌዴራል ቡድን በማንቀሳቀስ ከክልሎች ጋር በመሆን አሁን የወደመውን የውድመት መጠን በየክፍል ክፍሉ የጠናና የተጠናቀረ ነው ያለው። እንግዲህ መንግስታቸው ደግሞ ባጠናው ጥናት መሰረት እስከ 180 ሺህ ሊደርሱ የሚችሉ ሰዎች ሊፈናቀሉ እንደሚችሉ እና በአጠቃላይ ደግሞ ወደ 400 ሺህ የሚጠጉ ሰዎች ህይወት ሊጎዳ እንደሚችል ነው የጠቀሳችሁት። ምን አይነት እርዳታ እያደረሳችሁ ነው? አሁን የወደፊት እቅዳችሁ ውስጥ ምንድን ነው እርዳታ ለማድረስ ለእነዚህ ለጉዳት ተጋላጭ ማህበረሰቦች በፌደራል ደረጃ የጎርፍ መከላከል ግብረ ኃይል አለ። ይሄ ግብረ ኃይል ነው እንግዲህ ኃላፊነት ወስዶ እየሰራ ያለው። ስለዚህ ለጠየቀኝ ጥያቄ ስፔሲፊክ ለመሆን በአጠቃላይ በዚህ በሁለት ሺ አስራ ስድስት እንደ አውሮፓ አቆጣጠር አንድ ነጥብ አምስት ሚሊዮን ዜጎቻችን ለቅጽበታዊ አደጋ ጎርፍን ጨምሮ ተጋላጭ እንደሚሆኑ ነው የተቀመጠው። ቀደም ተብሎ እንደተገለጸው አራት መቶ ሺ አካባቢ ደግሞ ለጎርፍ አደጋ እንደሚጋለጡ የተቀመጠ ስላለ መንግስት ያደረገው ምንድን ነው አንድ ነጥብ አምስት ሚሊዮን ዜጎቻችን ለፈታሪ አደጋዎች ጎርፍን ጨምሮ ሊጋለጡ እንደሚችል በቅርብ መያዝ ለእነዚህ ለአንድ ነጥብ አምስት ዜጎቻችን የሚሆን የምግብና ምግብ ነክ ያሉን አቅርቦት ዝግጅት አድርጓል። እና በዚህ መነሻነት ነው እንግዲህ አሁን የደረሰ ላለው አደጋ በጣም ምላሽ እየሰጠ ያለው እንግዲህ አሁን በቅርቡ በደቡብ ክልል ወላይታ ዞን በደረሰው እና ሰላሳ ሁለት ሰዎች በሞቱበት እርዳታ ለተጎጂዎች አድርሳቸዋል። ያው በቅርብ ጊዜ ነው የደረሰው አደጋው። ምክንያቱም አደጋው የደረሰው ማታ ከምሽቱ ሶስት ሰዓት እስከ ንጋት ድረስ በዘነበው ዝናብ ነው አደጋ ተከሰተው። ስለዚህ ሪፖርት እንደደረሰን ወደ አሁኑ ስታንድ ባይ ሆኖ የሚሰሩ የማዕከላዊ መጋዘን ሰራተኞች ስላሉ ከክልል ሪፖርት እንደደረሰን ወደ አሁኑ እርዳታ ጭኖ ምግብና ምግብነት ካልሆነ አቅርቦት በማግስቱ እንዲደርሳቸው ተደረገው። ስለዚህ አንድ ይሄ በፌዴራል መንግስት የተደረገ ነው። ሁለት ያለው ክልሎችም የራሳቸውን ሀብት በማንቀሳቀስ ምላሽ የሰጡበት አግባብ ነው ያለው። እንግዲህ በአጠቃላይ ይሄ አመት ለአደጋ መከላከል ስራ ኢትዮጵያ ውስጥ ከባድ አመት እንደሚሆን ነው የሚገመተው። በተግባርም የሚታየው እሱን ነው። ድርቅ አለ፣ ጎርፍ አለ። ለማህበረሰቦች በተለይ አሁን በቅርቡ የጎርፍ አደጋ ሊደርስ ይችላል ተብሎ የሚተነበይባቸው አካባቢዎች ላይ አንድ እናንተ የያዛችሁት ስራ፣ ሁለተኛ ለማህበረሰቡ የምታስተላልፉት መልእክትና ቦታዎቹንም ካወቃችሁ ለይታችሁ የትኞቹ እንደሆነ ቢገልጹ። ይታወቃል። አንደኛው በቀደም ሲል የጎርፍ አደጋ በተደጋጋሚ ከስትባቸው አካባቢዎች አሉ። ይሄ ካላቸው መልክዓ ምድራዊ አቀማመጥ ነው። ሁለተኛው የአካባቢ አፈር ባህሪና የእጽዋት ሽፋን ነው። ሶስት ጉዳዮች ናቸው እንግዲህ በአብዛኛው ከጎርፍ አደጋ ጋር ተያዥ የሆኑቱ። ስለዚህ በከተሞች ደረጃ በምናይበት ሰዓት እንደ ድሬዳዋ እንደ ጅጅጋ የመሳሰሉ ከተሞች በተደጋጋሚ የጎርፍ አደጋ ሊደርስባቸው ናቸው። ከዛ ባሻገር ደግሞ ወደ ገጠራማ አካባቢዎች ስንሄድ እንደ በደቡብ ብሔሮች ብሔረሰቦችና ህዝቦች እንደ ሀድያ ዞን ስልጤ ዞን በመጉፋው ላይ የመሳሰሉ እንደዚሁም ወደ ሶማሌ ክልል ስንሄድ ጎዴ ዞን ተብሎ የሚጠራው ጋር እንደ ሙስታሂል ቀላፎ የመሳሰሉ ወረዳዎች ናቸው ወደ አማራ ስንሄድ ወደ ጣና ጣና ዙሪያ አካባቢ ያሉ ወረዳዎች ናቸው ለጎርፍ አደጋ በአብዛኛው ተጋላጭ የሆኑቱ ወደ አፋር ስንሄድ እንደ አሚባራ እንደ ነሚሌ ገዋኔ ዱብት የመሳሰሉ ናቸው በአብዛኛው ስለዚህ እነዚህም በትክክል ለይተን ቀደም ብዬ እንደገለጽኩት በታስክ ፎርስ አማካኝነት በግብረ ኃይሉ አማካኝነት ቅድመ ጎርፍ ቅድመ ጎርፍ እርምጃዎች አሉ። ከቅድመ ጎርፍ እርምጃዎች መካከል በብሔራዊ ሜትሮሎጂ ኤጀንሲ የሚሰጠውን ትንበያ መሰረት ተደርጎ ክልሎች በደብዳቤ ቦታዎች ለይቶ ይላክላቸዋል። ፍለድ አለርት ነው የምንለው፣ ጎርፍ ማስጠንቀቂያ ሊደርሳቸዋል። ልንም ደግሞ ከመደበኛ በላይ ዝናብ ይዘንብባቸዋል፣ የጎርፍ አደጋ ይከሰትባቸዋል የሚባሉ አካባቢዎች በአካባቢ መገናኛ ብዙኃን አማካይነት ህብረተሰቡ እንዲያውቅ ባለው አደረጃጀት መሰረት ህዝብ ህብረተሰቡ እንዲያውቅ የማድረግ ስራ እየተሰራ ያለው እንግዲህ፣ እኛም ስናነጋግር ነበረ። በጎርፍ የተጠቁ አካባቢዎች በተለይ አነስተኛ ይዞታ ያላቸው ገበሬዎችን ስናነጋግር በተለይ የድንኳንና የአስቸኳይ ጊዜ እርዳታ እየደረሳቸው እንደሆነ ይገልጹና ግን መልሶ የማቋቋሙ እነሱም የመቋቋማቸው ጉዳይ ነው እያሳሰባቸው ያሉት። መልሶ የማቋቋም ስራው እንግዲህ በመካከለኛና በረጅም ጊዜ ያለ ስለሆነ ምንድን ነው ልትሰሩ ያሰባችሁት? የጉዳቱንስ መጠን ታውቁታላችሁ ወይ? አለ ጉዳቱ ይታወቃል። ኢሚዲየት ጉዳቱ ከሚሞቱት እንስሳት አኳያ፣ ቤት ውስጥ ያለ ንብረት መበላሸቱ፣ እሱ ወዲያ ተቆጥሮ የሚታወቅ ነው። ነገር ግን ማሳ ላይ ውሃ በሚተኛበት ሰዓት ሊጠፋ የሚችለው ከሰብል ጋር ተያይዞ ያለው ያው በባለሙያ በደንብ ተሰልቶ የዲዛስተር ሎስ የሚባል የራሱ እንትን አለው፣ አሰራር አለው። በዛ አማካይነት የሚታወቅ ነው የሚሆነው። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ ነበሩ። እናመሰግናለን። የተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ቢሮ ኦቻ አስተባባሪ ፖል ሀንሊ ማምሻውን ለዝግጅት ክፍላችን በሰጡት ቃል ከኢትዮጵያ መንግስት ጋር ለጎርፍ አደጋ ተጎጂዎች እርዳታ ለማድረስ እየሰሩ መሆኑን አስታውቀዋል። በጎርፍ አደጋው ከቤት ንብረታቸው የሚፈናቀሉ ሰዎች ቁጥር ወደ ሁለት መቶ ሺህ እንደሚጠጋና ወደ ግማሽ ሚሊዮን የሚጠጉ ኢትዮጵያውያን ህይወት በጎርፉ የተነሳ ጉዳት እንደሚደርስበት ነው ያስረዱት። ተፈናቃዮቹ የሚገኙበትን ሁኔታ እንደዚህ ሲሉ አስረድተዋል። እንደምንሰማው ከሆነ አንዳንድ ሰዎች በትምህርት ቤቶች ተጠልለዋል። ጎረቤቶችና ወዳጅ ዘመዶችም ያስጠልሏቸው አሉ። አስቀድሜ እንደጠቀስኩት ደግሞ ስድስት ሌሎች ናቸው ስድስት ክልሎች ናቸው በጎርፍ የተጎዱት። በተለይ ግን ሶማሌ፣ አፋር እና ኦሮሚያ በርካታ ሰዎች የተፈናቀሉባቸው ክልሎች ናቸው።